የሥራ ዕድልን መፍጠር፣ የተወራራጆችን የገንዘብ ችግር መፍታት፣ ለመንግስት ገቢ ማስገኘት፣ ለበጎ አድራጎት ሥራ እስከ 20 በመቶ የገቢያቸው መለገስ በበጎ ጎኑ ተገልጿል። በአካሄዱ ላይ ግን አንዳንድ ችግሮች ተስተውሏል ከማለት በዘለለ ችግሮችን ለመዘርዘር የደፈረ አልነበረም። መድረኩ ለጥያቄና መልስ ክፍት ሲሆን ከዲደብሊው በዳሰሳ ጥናት ላይ የተመሠረቱ ጥያቄዎች ቀርቧል። ሕፃናት በውርርዱ ላይ እየተሳተፉ ነው ከነይኑ ዩኒፎርማቸው ጭምር በየአወራራጅ ኩባንያዎች ወረፋ ይዘው ለውርዱ የሚያስፈልገው የተቀማጭ ገንዘብ ሲያስቀምጡ እየተስተዋሉ ነው። በውርድ ያሸነፈ ሰው ገንዘቡ ከቢሮ የሚሰጥበት ሁኔታ ስላለ የማጅራት መቼዎች ሲሳይ እየሆነ ነው። ሕፃናት ከቤተሰቦቻቸው ብር እየሰረቁ በውርዱ እየተሳተፉ ነው። አሸንፈውም ወላጅ የማያውቀው ብር ሲይዙ ለተለያዩ ሱሶች እየተዳረጉ ነው። ይህ ውርርድስ ቁማር ነው ወይስ አይደለም? የሚሉ ጥያቄዎች አቅርበን ነበረም። ውርርድ የሚያካሂዱ ድርጅቶችን ወክለው መግለጫ ከሰጡት አቶ ሚካኤል ደምሴ ተከታዩን መልስ ሰጥተዋል። ጀርመን ሀገር ላይ ቤቲንግ ካምፓኒ በሁሉም ቦታ ላይ አለ። ክሪቲካል መሆን ካለብን ኢትዮጵያ ውስጥ ሲሆን ልክ አይደለም። የጀርመኑ ዝም ካለ ጠንካራ የሆነ አመለካከት የለንም ብዬ አስባል ስለዚህ ትችት መስጠት ካለብን እንደ ዶቼቤሌ የጀርመኑን ትንሽ ትችት እንዲያደርጉ። አቶ ሚካኤል ይህን ይበሉ እንጂ የብሔራዊ ሎቶሪ አስተዳደር የህግ አገልግሎት ኃላፊ አቶ አማሃ ተፈሪ ግን ዲ ደብልዩ ያነሳቸው ጥያቄዎች በእኛ ጥናትም ደርሰንባቸዋል፣ እርምጃም እንወስዳለን ብለዋል። ከዶቼቤሌ ለተነሳው ጥያቄ ቁማር ነው ወይስ አይደለም የሚለው አገሪቷ የምትመራው በህግ ነው ህጉን ላይ የተደነገገው ምንድን ነው የሚለው ብሎ ነው ብለን የምንወስደው። በአምስት ሰላሳ አምስት ዘጠና ዘጠኝ የወጣው በህዝብ ተወካዮች ምክር ቤት የወጣው አዋጅም አንቀጽ ሁለት ንዑስ አንቀጽ አራት ላይ የስፖርት ውርርድ ሎተሪ ነው ያለ። እንደገና ሚኒስትሮች ምክር ቤት በተሰጠው ስልጣን መሰረት የአስፈጻሚ አካላትን ሲያደራጅ ብሔራዊ ሎተሪ በደንብ ቁጥር መቶ ስልሳ ሁለት ሺ አንድ ሲያቋቁመው አንቀጽ ሁለት ንዑስ አንቀጽ አራት ላይ የስፖርት ውርርድ ሎተሪ ብሎ ያስቀመጠው። ስለዚህ እኛ የምናውቀው በሎተሪነቱ ነው። ከእድሜ ገደብ ጋር የተነሳው ሲሬስ ነው እንደኛ ተቋም ነው በማህበረሰብ ውስጥ ያሉ ማህበራዊ ቀውስ የሚያስከትሉ ነገሮች እኛም እንደ መንግስት ተቋም እንዳስፈጻሚ አካል ይመለከተናል። ካገኘን ተከታትለንም እርምጃ እንወስዳለን። ሽልማቱ በባንክ እሱ ጥሩ ነው፣ ገንቢ ሀሳብ ነው። የሚፈጽሟሉ የማይፈጽሟሉ ግን ከስርዓታችን ከማሻሻያ ውስጥ አንዱ አስገብተን እንዲሄድ እናደርገዋለን። ከተጠኑ ጥናት ውስጥ የተወሰኑትን እንደ ችግር ያሉትን ባነሳቸው ከዶች ፊልም ስለተነሱ ነው ከ18 ዓመት በታች የነበሩት ማጫወት የአስተዳደሩ መመሪያ እና ደንብ ተከትሎ ውል ተከትሎ አለመስራት የለብትን ከአስተዳደሩ ከሚያውቃቸው ቅርንጫፍ ውጭ መክፈት፣ ስለዚህ ወደ ህግ ነው የምንወስደው። ምንቶ ነገር አይኖረም ማለት ነው። በአቶ ሚካኤል የተሰጠው ምላሽ አይወክለንም ያሉ የአበሻ የስፖርት ውርርድ ኩባንያ ኃላፊ አቶ መርሻ ብዙ አለም ከጋዜጣዊ መግለጫው በኋላ ተከታዩን ብለውናል። የተነሱት ጥያቄዎች መሰረታዊ ጥያቄዎች ናቸው። እኛም ማምነንበት እየሄድንበት ያለው ጥያቄዎች ናቸው የተነሱትና ለዛ ጥያቄዎች ግን ጄኒዩን ለሆኑ ጥያቄዎች የተሰጠው መልስ ትንሽ እኛንም አላስደሰተንም። የመጀመሪያው ጥያቄያችሁ ከልሳሳትኩኝ ቁማር ነው አይደለም የሚለው ነው። እሱም በመድረኩም ላይ በብሔራዊ ሎተሪ ሰዎች እንደተገለጸው በሀገራችንም ደንብ ቁማር አይደለም ይሄ ስፖርት ውርርድ ነው። ሌላው ስለ ክፍያ በተመለከተ የተለያዩ ጫናዎች ስላሉ ገና ስራውም አዲስ እንደሆነ መጠን ህብረተሰቡም ገና እንደርሰን ስላላረገው መረዳቱ ስለሌለ በደንብ ክፍያው በባንክ እንዲሆን ብዙ ደንበኞቻችን አይፈልጉም። እንደ ተቋም እንደ ኢንዱስትሪው ህጉም ከ18 ዓመት በታች ይከለክላል። እንደ ግለሰብ ድርጅት ደግሞ እንደ ሀበሻ ስፖርት ቤቲንግ ደግሞ በእኛ በኩል ያንን ነገር ለመከላከል ኢቨን ዘበኛ ራሱ እስከ መቅጠር ድረስ ደርሰን ልጆች እንዳይገቡብን የማድረግ እንትን እናደርጋል። ያ ማለት ግን ሙሉ ለሙሉ ከዚህ ነገር ነስቷል ማለት አደለም። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ